አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ ተዘግቶ የቆየው የማኅበረሰባዊ ሚዲያ ተደራሽነት ተከፈተ፣ የኢትዮጵያ ኢኮኖሚ ከአፍሪቃ የሰፋ እድገት እንደሚኖረው የዓለም ባንክ ገለጸ፣ በሶማሊ ክልል ያለውን አስከፊ ድርቅ ለማቃለል የሚደረግ ጥረት የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዴይሊ ሜይል የተባለው ብሪታንያ የሚታተም ጋዜጣ ድረገጽ የኢትዮጵያ መንግሥት የተንቀሳቃሽ ስልክ የዴታ አገልግሎት እንደገና መልሷል። ባልተጠበቀ ሁኔታ ደግሞ መንግስት በሀገሪቱ ተቃውሞዎች ከተነሱበት ጊዜ አንስቶ ተዘግቶ የቆየው የማኅበረሰባዊ ሚዲያ ተደራሽነት እንዲኖር መፍቀዱን የመንግሥት ቃል አቀባይ ለአዣንስ ፍራንስ ፕሬስ መናገራቸውን ዴይሊ ሜይል ጋዜጣ ድረገጽ ጠቅሷል። በህዝብ ብዛት ከአፍሪቃ ሁለተኛዋ በሆነችው ኢትዮጵያ በአመታዊ የተማሪዎች ፈተና ጊዜ ወቅት መንግስት የተማሪዎችን ቀልብ እንዳያሰት ባለው ምክንያት ለዲፕሎማሳዊ ተቋማት ሳይቀር የኢንተርኔት ተደራሽነት ባለፈው ሳምንት ተዘግቶ ነበር። ምክትል የኮሚኒኬሽንስ ሚኒስትር ዛዲግ አብረሃ እገዳው እንደ ተነሳ አረጋግጠዋል። ለወራት ያህል ተዘግቶ የነበሩት ፌስቡክና ትዊተርን የመሳሰሉት የማህበራዊ ሚዲያዎች ለምን አሁን እንደተፈቀዱ ሲጠየቁ ምክንያቱን ከመናገር ተቆጥበዋል። ይህ ክፍት ሀገር ነው፣ ሁሉም ነገር ክፍት ነው የሚል ምላሽ ነበር የሰጡት ይላል ደይሊ ሜይል ጋዜጣ ድረገጽ ላይ የወጣው ጽሑፍ። ባለፈው ሳምንት መጨረሻ ላይ የብሮድባንድ ኢንተርኔት ተደራሽነት ስለተከፈተ የአፍሪካ ህብረት ዋና ጽህፈት ቤትና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ወደ ድሮው ተጠቃሚነት ለመመለስ መቻላቸውን ዘገባው ጠቅሷል። አብዛኞቹ የንግድ ተቋማት በኢንተርኔት ለመግባት የሚተማመኑበት የተንቀሳቃሽ ስልክ ዴታ መረብ የተከፈተው ትላንት እኩለ ቀን ላይ መሆኑን የአዣንስ ፍራንስ ፕሬስ ጋዜጠኛ ጠቁመዋል። ኢትዮጵያ ባለፈው ዓመት ለፌስቡክ፣ ለትዊተር እና ለሌሎች ማህበረሰባዊ ሚዲያ የነበረውን ተደራሽነት ያቆመችው በመቶዎች የሚቆጠሩ ሰዎች የሞቱበትና ከ10ሺህ በላይ የሚሆኑ ሰዎች የታሰሩበት ተቃውሞ ከተካሄደ በኋላ መሆኑን ዴይሊ ሜይል ጋዜጣ ድረገጽ አስነብቧል። አፍሪካ ኒውስ ድረገጽ ደግሞ የዓለም ባንክ ዘገባን ተንተርሶ ባወጣው ዘገባ የኢትዮጵያ ኢኮኖሚ በያዝነው ዓመት ከመላ አፍሪቃ የሰፋ ይዘት እንደሚኖረው ጠቁሟል። ከኢትዮጵያ ቀጥላ ታንዜንያ፣ ከዚያም አይበሪኮስት እና ሴኔጋል በየደረጃቸው የኢኮኖሚ እድገት ስፋት ይኖራቸዋል ይላል ዘገባው። የዓለም ባንክ ይህን መረጃ ያወጣው በያዝነው ወር ይፋ ባደረገው ዓመታዊ የዓለም ኢኮኖሚ ዘገባው መሆኑን የአፍሪቃ ኒውስ ዘገባ ጠቅሷል። እንደ አውሮፓ አቆጣጠር በ2017 ዓ.ም በያዝነው ዓመት ማለት ነው የኢትዮጵያ ኢኮኖሚ በ8.3 ከመቶ ይሰፋል፣ የታንዜንያ በ7.2 ከመቶ፣ የአይቬሪ ኮስት በ6.8 የሴኔጋል ደግሞ በ6.7 ከመቶ የሚያድጉ መሆናቸውን ዘገባው ገልጿል። ዓለም አቀፍ የገንዘብ ድርጅት አይኤምኤፍም ባለፈው ሚያዝያ ወር ባወጣው ዘገባ ኢትዮጵያ አዲሷ የምስራቅ አፍሪቃ ግዙፏ ኢኮኖሚ በመሆን ኬንያን አልፋ ሄዳለች ሲል ማረጋገጡን የአፍሪቃ ኒውስ ዘገባ ጠቁሟል። የኢትዮጵያ የዚህ ዓመት ገቢ 78 ቢሊዮን ዶላር እንደሚሆን ባለፈው ዓመት ደግሞ 72 ቢሊዮን ዶላር እንደነበረ ገልጾ፣ ኬንያን በ29 ሚሊዮን ዶላር ገቢ እንደበለጠቻት አፍሪካን ውስጥ ድረገጽ ላይ የወጣው ጽሁፍ ጠቁሟል። ዴይሊ ማቨሪክ የተባለው የደቡብ አፍሪካ ጋዜጣ ድረገጽ ላይ የወጣ ጽሁፉ በበኩሉ በሶማሊያ ክልል ስላለው የድርቅ ሁኔታ ገልጿል። ባለፈው ወር ሶማሊያ ክልል ውስጥ የተከሰተውን አስከፊ ድርቅ ለመቋቋም አስደናቂ ጥረት ሲያደርጉ የቆዩ ስፍር ቁጥር የሌላቸው ሴቶችና ልጆች አይተናል ይላል ጽሁፉ። አያይዞም ቤተሰቦች አስደናቂ ብርታትና አፍላቂነት ሲያንፀባርቁ ተመልክተናል ይላል። ያላየነው ነገር ቢኖር ከአንድ ትውልድ በፊት ተከስቶ በነበረው አስከፊ ድርቅ የደረሰውን አይነት መቅሰፍት ነው። ምክንያቱም ኢትዮጵያ በአሁኑ ወቅት የተቸገረውን ሕዝቧን በተሻለ ልትረዳ የሚችልበት ብቃትና ቁርጠኛነት አላትና ይላል ደይሊ ማቨሪክ ላይ የወጣው ጽሁፍ። ያም ሲባል ግን እንዲህ አይነቱ ድርቅ ሲደጋገም በኢትዮጵያ ያለው አስደናቂ የእድገት ውጤት አደጋ ላይ ሊወድቅ እንደሚችል ጽሑፉ ሳያወሳ አላለፈም። ካለፉት 20 ዓመታት ወዲህ የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ተባብረው በመስራት በሚሊዮኖች የሚቆጠሩ ኢትዮጵያውያን ኑሮን ለማሻሻል ችለዋል። ባለፈው ዓመት የኢትዮጵያ ደጋማ አካባቢዎች ከኤልኒኖ የአየር ለውጥ ጋር በተያያዘ እጅግ አስከፊ ድርቅ ተከስቶባቸው ነበር። ሆኖም በኢትዮጵያ መንግስት አስተባባሪነትና በዓለም አቀፍ ማህበረሰብ ድጋፍ ከትልቅ ቀውስ ለማትረፍ ተችሏል በማለት ጽሑፉ አስረድቷል። ድርቅ የሀገሪቱ ቆላማ ቦታዎችን ማጥቃት የጀመረው ሀገሪቱ ካለፈው ዓመት ድርቅ ለማገገም በጀመረችበት ወቅት መሆኑን ጽሑፉ ያወሳል። በአሁኑ ድርቅ እጅግ የተጎዳው ሶማሊ ክልል መሆኑን ደይሊ ማበሪክ ድረገጽ ላይ የወጣው ጽሑፍ ሲያስረዳ ከክልሉ ህዝብ ሰላሳ ከመቶ የሚሆነው የምግብ ረድኤት እንደሚያስፈልገው ገልጿል። በደጋማ ቦታዎች ላይም ቢሆን የዝናብ እጥረት ያለ ስለሚመስል በመላ ሀገሪቱ የምግብ እጥረት የሚገጥማቸው ሰዎች ብዛት አሁን ካለው 7.8 ሚሊዮን ከፍ ሊል እንደሚችል አስረድቷል። 303ሺህ የሚሆኑ ልጆች በከባድ የምግብ እጥረት ይሰቃያሉ ተብሎ እንደሚገመት ይህም ለተለያዩ የበሽታ አይነቶች ስለሚያጋልጥ የልጆች የመሞት እድል በዘጠኝ ጊዜ ከፍ እንደሚል ደይሊ ማበሪክ ላይ የወጣው ጽሑፍ ጠቁሟል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ካለፈው ጥር ወር አንስቶ 7 ሚሊዮን ለሚሆኑ ሰዎች ረድኤት ለማቅረብ ችሏል። ድርጅቱ በድርቅ ለተጎዱት ለልጆችና ለቤተሰቦቻቸው አስፈላጊውን ረድኤት ለማቅረብ እንዲችል 93.1 ሚሊዮን ዶላር እንደሚያስፈልግ የዴይሊ ማበሪክ ጋዜጣ ድረገጽ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።